ለጠቅላይ ሚኒስትር አብይ አህመድና ለብልጽግና ፓርቲ ድጋፋቸውን ለመግለጽ በምስራቅ ሀረርጌ አንዳንድ ቦታዎች ለማካሄድ ታስበው የነበሩ ሰልፎች እክል እንዳጋጠማቸው አንዳንድ ተሳታፊዎች ገልጸዋል። በሌላ በኩል ደግሞ ሻሸመኔ ላይ የተደረገው ሰልፍ በሰላም መጠናቀቁን ሙክታር ጀማል ዘግቧል። የኢትዮጵያ ምርጫ ቦርድ የምርጫ ጊዜ ሰሌዳን ካሳወቀ ሳምንት ባልበለጠ ጊዜ ነው በኢትዮጵያ የፖለቲካ ውጥረት እየታየ የሚገኘው። በተለያዩ የድጋፍና ተቃውሞ ሰልፎች ውስጥ ችግሮች መኖራቸው ለአንዱ የተወጣውን ሌላኛው መቃወሙን ወይ ደግሞ ክልከላዎች መንጸባረቃቸው ነው የሚነገረው። በሰሞኑ ጠቅላይ ሚኒስትር አብይ አህመድና ብልጽግና ፓርቲን ለመደገፍ እየተወጡ ያሉ ሰልፎች ይታያሉ። በዛሬው ዕለት በሻሸመኔ ከተማ የተደረገው የብልጽግና ፓርቲ ድጋፍ ሰላማዊ በሆነ መንገድ መጠናቀቁን ነው ከዛ ያነጋገርኩት ለአሜሪካ ድምፅ የተናገረው። የዛሬው ድጋፍ ሰልፍ መንገድ ላይ አይደለም። ሰልፉ የተካሄደው ስቴዲየም ውስጥ ነበረ። ለመንገድ ላይ እንትን የተደረገው ነገር እኔ ያየሁት በምስራቅ ሐረርጌ የተደረገው ዛሬ የብልጽግና ፓርቲ ድጋፍ ሰላማዊ ሰልፍ በሰላም አለመጠናቀቁንና መታወኩንም ነው ቪኦኤ ያነጋገራቸው ሰዎች የሚገልጹት። የብልጽግና ፓርቲ ደጋፊ መሆናቸውን የገለጹትና ለድጋፉ ወደ ሐረማያ ሲጓዙ ችግር አጋጠመን ያሉ ሰው ይህን ገልጸዋል። ድሩሀር ይባላል። ከመልካ ገመቹ ቀበሌ ገበሬ ማህበር ነው። ከአረማ የእኛ ፍላጎት ላይ ዛሬ ተሰብስበን ወደ አብይ መደገፍ ወደ አረማያ ሲካሄድ የነበሩ ዳይራቄ ኦ የሚባለው መንገድ ላይ መንገድ ዘግቶ የእኛ መኪናም ተሰባብሮ መለሳ። ማን ነው የመለሳችሁ? የአወዳይ ብዙ ሰዎች ናቸው። ያቅለው የአወዳይ ህዝብ ነው። የእኛ ሀያ ሰባት መኪና ነው ተሳፍሮ የሄዱት ወደ ላይ የሚሄዱት መኪና ፊትና መስታወት ተሰባብሮ ነው የተመልቀሱት። እዚያው ምስራቅ ሐረርጌ ቁምቢ ወረዳ ሚኖ ላይ የተደረገው ሌላኛው ለብልጽግና የተጠራው የድጋፍ ሰልፍ ችግር እንደገጠመው ነው ቪኦኤ ያነጋገራቸው ሰው የሚናገሩት የሰልፉ ሂደት በመንግስት አካላት አስገዳጅ እርምጃም የታከለበት ስለነበረ ነው ችግር የተፈጠረውም ሲሉ ተናግረዋል። ሰልፉ ላይ የሆነ ግጭት ነበረ። ግጭቱ ወጣቶች መሀል እና መንግስት መሀል የሆነ ግጭት ነበር እና በቃ ልጆቹ ግማሽ ስቤት አስገቡና አሁን በቃ ከተማ ነው ተይዞ ያለው። የግጭቱ መነሻ ምን ነበረ? ለምንድን ነው ወጣቶችና የጸጥታ አካላት ሊጋጩ የቻሉት? ከምን አንጻር ነው መንግስት በቃ በስልጣና ላይ ያላችሁ ህዝቡ አልወጣም ከሆነ በቃ እናንተ ስልጣና ላይ ሲያባራራችሁ ምናምን የሚለው ነገር አለ ይሎ በቃ ተደርጓል። በምስራቅ አረርጌ ቆምቢ ወረዳ ሰልፉን ተከትሎ በተቀሰቀሰ ተቃውሞ የታሰሩ ሰዎች ጉዳይን በተመለከተ የወረዳው ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ መሐመድ አልይን ይህ ነው የሚባል ግጭት በአካባቢው አለመከሰቱን ገልጸው ነገር ግን ሰልፍ የወጡ ሰዎችን የሚረብሹ ስለነበሩ በቁጥጥር ስር መዋላቸውን ተናግረዋል። በዚህ ሂደትም ሰልፉን ረብሸዋል ያላቸውን ሁለት ሰዎች ፖሊስ መያዙን አቶ መሐመድ ተናግረዋል። አል ነገኝ ማሳ ነገያኒ አዋስኒ በሄ ከዶሰቲ ደቢያነ ሰላማዊነቱን በተመለከተ ሰዎች በሰላም ነው ድጋፋቸውን ገልጸው ወደ ቤታቸው የተመለሱት። ነገር ግን ይህንን ለማክሸፍ ሙከራ ሲያደርጉ የነበሩ ሰዎች አሉ። የደረሰ ችግር ባይኖርም ትንኮሳ የሚያደርጉ ሰዎች ነበሩ። ሁሉም ሰው በራሱ ፍላጎት ነው ወጥቶ እንዲደግፍ የተደረገው ድጋፍ የወጡትን ሰዎች ሲያደናቅፉ የነበሩ በፖሊስ ቁጥጥር ስር ውለዋል። ሰው የፈለገውን መደገፍ የፈለገውን መቃወም ይችላል። ነገር ግን ይህንን መደገፍ አትችሉም ብሎ መንገድ ላይ ቆሞ መከልከል ስህተት ነው ነው ያሉት። በአጠቃላይ ምስራቅ ሐረርጌ ላይ እየተደረገ ያለውን የድጋፍ ሰልፍን በተመለከተ የዞኑን መንግስት ኮሚኒኬሽን ኃላፊ አቶ አያሌው ታከለን ዛሬ የተደረጉ ሰልፎችን ጨምሮ እየተደረጉ ያሉ የድጋፍ ሰልፎች የተወሰኑ እክሎች ቢያጋጥሟቸውም በመቋረጥ ደረጃ ምንም ችግር እንዳልተከሰተ የሚናገሩት ህዝቡ ለውጡንና እንዲሁም የብልጽግና ፓርቲን በመደገፍ ከትናንት ጀምሮ እንደ ምስራቅ ረርገ ወጦ ሐሳቡን ድጋፉንና አስተያየቱን እየሰጠ ነው። ከትናንት ጀምሮ እስከ ነገ ድረስ እንደሚካሄድ ነው ተካሂዷልም ብዬ ነው የሚያስበው። ህዝቡን ፈልጋለን ብሎ ወደ ሰልፍ እየሄደና ሰልፉንም እስከ ጠዋት እስከ ስድስት ሰዓት አካባቢ በተለያየ ወረዳዎች ላይና ተካሂዶ ህዝቡ በሰላምም ገብቷል። ሀሳቡንም የፈለገውን ሀሳብ አራምዶ ድጋፉን በሀሳብም በንብረትም በተለያዩ እንቅስቃሴዎች አካሂዶ ገባ መሆኑን ነው። ዛሬ ለምሳሌ ወደ ሀሮማያ የብልጽግና ፓርቲንና ዶክተር አብይን ለመደገፍ ሲሄዱ የነበሩ ደጋፊዎች አወዳጅ ስንደርስ ወጣቶች መንገድ ላይ መኪናችንን ሰባብረው ወደዛም እንዳንሄድ ከልክለውናል። ችግርም ደርሶብናል ሲሉ ነበር ያነሱት። ሚኖ ላይም ችግር መከሰቱን ነው የሚናገሩት። ይህም በተመለከተ ምን ይሉኛል? ህዝቡ የፈለገውን ፓርቲም ይሁን ሌላው ይሁን መደገፍ መቃወምም እንዳለው የዲሞክራሲ ኤክሰርሳይዝ ነው። ይሄ አንዱ የዲሞክራሲ ግንባታ ነው። ስለስርዓትም ነው አርሚያና ሚኖ አካባቢ የተደረገው ሰልፍ እስካሁን በሰላማዊ ሰልፍ ነው ተደርጎ፣ የገቡት አንዳንድ ጸረ ሰላም ሀይሎች ደግሞ ሊኖሩ ይችላሉ። ይህ ይታወቃል። ሁሉም ሰው አንድ ሀሳብ አለው ማለት አንችልም፣ ወይ ደግሞ ሁሉም ሰው አንድ ድጋፍ ያካሄዳል ማለትም አንችልም። ሰው የተለያየ ሀሳብ እንዳለው መልኩም እንደምለያይ የተለያየ ሀሳብ ሊኖር ይችላል። የተፈጠረች ችግር የመለም በሁሉ አሁነ ጠየቀኝ በሁለቱ ወረዳዎች አካባቢ በሰላም ሰልፉን አካሄደው ድጋፉን ሰጥቶ ለብልጽግና ፓርቲ ያለውን ሀሳብ ያለውን ድጋፍ አድርጎን ወደ ቤቱ የገባ መሆኑን ነው። የፖለቲካ እንቅስቃሴ ተሳትፎ፣ ሰልፍ፣ ድጋፍና ተቃውሞ በአንደኛው ክልከላ፣ በሌላኛው ኩርፊያ በቅርብ ከተለያዩ ድርጅቶች እንደ ስሞታም እየቀረበ መሆኑ ይታያል። ለዚሁ አብነት ከዚህ ቀደም የኦሮሞ ፌዴራላዊ ኮንግረስ ጅማ ላይ ሰልፍ ተከልክለናል ማለቱ የሚታወስ ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ አመሰግናለሁ። ሙክታር በሌላ በኩል ደግሞ ጋምቤላ ላይ ዛሬ የተካሄደውን ሰልፍ አስመልክቶ ናቆር መልካ ተከታዩን ዘግቧል። ዛሬ በጋምቤላ ከተማ በተካሄደው የብልጽግና ፓርቲና ጠቅላይ ሚኒስትር ዶክተር አብይ አህመድን ለመደገፍ በተደረገው የድጋፍ ሰልፍ ላይ ከተሳተፉ መካከል የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ኦቶ ኦኮት አንዱ ናቸው። ብልጽግና ፓርቲ እውነተኛ የዲሞክራሲያዊ እና ፌዴራላዊ ስርዓትን የሚያረጋግጥ ነው ብለዋል። ለድጋፍ ሰልፉ ዋና ምክንያት ነው ያሉትንም እንዲያብራራሉ በዋናነት የድጋፍ ሰልፉ ዋና ምክንያት ከዚህ ቀደም የነበረው ኢህአዴግ መሪነት ለሀያ ሰባት አመታት ጋምቤላ ክልል የነበረው ፓርት እንደ አጋር ነበር ሲጠራ የነበረው። በሀገር አቀፍ ማዕከል የሚወሰኑ ድርጅታዊ ውሳኔዎች እና መንግስት ውሳኔዎች ጋምቤላ ክልል እየወከለ እና እያሳተፈ አልነበረም። ዶክተር አብይ ወደ ስልጣን ከመጡ ወዲህ በሀገር አቀፍ ደረጃ አንድ ውህድ ፓርት በመመስረት አጋር የነበረው ድርጅቶች እንደ ጋምቤላ፣ አፋር ሶማሊያ፣ ቤኒሻንጉል እንደ ማረር ከአጋርነት ወደ ሙሉ አባልነት ወይም ሙሉ ተሳታፊነት እና ተጠቃሚነት የተሸጋገርንበት ምዕራፍ በመሆኑ ምክንያት በማህበረሰቡ ዘንድ ትልቅ ተቀባይነት አገኝተው ይህንኑ የተፈጠረው ትልቅ ድል እንደ ግብዓት በመውሰድ ዶክተር አብይ የጀመረውን ለውጥን ለመደገፍ ተብሎ ህዝቡ የወጣ የብልጽግና ፓርቲን ስርዓት እንደ አዳዊ ስርዓት አድርገው የሚያነሱ ሰዎች አሉ። እና ምን ይላሉ? እሱ በዚህ ላይ አሁን ያለው ሁኔታ ማይከላዊነቱ አዳዊነት አይደለም። የነበረው ፌዴራሊዝም የእውነተኛ ፌዴራሊዝም እንዲሆን የሚያደርግ ነው። ትክክለኛ ፌዴራሊዝም አግላይ አይደለም፣ አሳታፊ የራስ እድልን በራስ መወሰን በትክክለኛ የሚያረጋግጥ ትክክለኛ የእውነተኛ ዲሞክራሲና ና ፌዴራሊዝም የሚያረጋግጥበት ስርዓት ነው። ሌላው በሰልፉ ላይ የተሳተፉት የጋምቤላ ነዋሪ አቶ ኦሞድ ኦቻላ በበኩላቸው ሰልፉን የወጣ ነው ብልጽግናን ለመደገፍ ብቻ ሳይሆን እየታየ ያለውን ለውጥ ወደኋላ ከሚጎትቱ ሰዎች ጎን እንደማንቆም ለማሳየት ነው ይላሉ። ህዝቡ አቅሙን በፈቀደ ሁሉ በነቄስ ወጥቶ ድጋፉን ገልጿል። ጉዳዩ አጭር ጊዜ ስለነበረ ቲሸርት ሙሉ በሙሉ ታትሞ አልደረሰም እንጂ ያው ስቴዲየም ከሞላ ጎደል ያው የዶክተር አብይን ፎቶ ያለበትን ቲሸርት ለብቶ ለብሶ በነቄስ ነው ህዝቡ ወጥቶ የደገፈው ማለት ነው። በሰልፉ ላይ ያው የተነሱትን መፈክሮች መነሻችን መደመር ነው መድረሻችን ደግሞ ብልጽግና ነው የሚል ነው ከብልጽግና ጋር ወደፊት እንሄዳለን ነው። ብዙ ምፍክሮች በእርግጥ ነበሩ። ለሀያ ሰባት አመት ሙሉ እንደ ሁለተኛ ዜጋ ተደርገን ስንቆጠር የነበርን ሰዎች አሁን የተገኘው ድል ደግሞ ወደኋላ እየጎተቱ በተለያዩ ምክንያቶች እየፈጠሩ ይሄን ለውጡን እንዳይሳካና አሁን ወደ ገባንበት ለውጥ ወደፊት እንዳንራምድ እንቅፋት የሆኑትን ሰዎችን ከእነሱ ጎን እንደማንቆምና አሁን ዶክተር አብይ የጀመሩትን ለውጥ እስከምጨርሸ ድረስ ከነሱ ጋር አብረን ለመቀጠል ነው። ብልጽግና ፓርቲ ከዚህ በፊት ከነበረው ጭቆና ያወጣን በመሆኑ ነው ለመደገፍ አደባባይ የወጣ ነው ያሉት ደግሞ አቶ ኦኬው ኦር ናቸው። ዛሬ በጋምቤላ ርዘ ከተማ የተካሄደው የድጋፍ ሰልፍ እኛ ክልላችን ተቀበለናል። በደም ደስ ብሎናል። ከዚህ በፊት የነበሩ ጭቆና በያዴ ጊዜ አንዳንድ ቤሮች አናሳ ህዝቦች አፈናዎች ይፈጠርባቸዋል እንደ ጋምቤላ ክልላውን ከዚህ በፊት ሽፍታ እየተባለ ነው ብዙ ሰዎች የታስሩበት ሁኔታ ነበር። ግን ብልጽግና ከገባ ወዲህ ወይንም ዶክተር አብይ ጠቅላይ ሚኒስትር ከሆኑ ወዲህ በተደረገው ይቅርታ ብዙ የኛ ዜጎች ከነብሩ ሰካይ ከነብሩ እስር ቤቶች የተፈቱበት ሁኔታዎች እሱንም ትልቅ ለውጥ ነው። በአሁኑ ሰዓት ግን ማንኛውም የኢትዮጵያ ዜጋ በየትኛው ክልል ሊሆን በየትም ቦታ ይሁን መኖር ይችላል። ያለው አሰብ ደግሞ ማነሳት ይችላል። ያ እንደ ትልቅ ለውጥ አገኝተናል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ብልጽግና ፓርቲን የሚደግፉ ሰልፎች በተለያዩ ከተሞች ሲካሄዱ እንደነበር መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ